የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሳሀሳት 7 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያ ቀውስ መባባስ የተጠናከሩ የሲቪክ ድርጅቶች አለመኖራቸው ሚና እንዳለው ተጠቆመ። አሁን ሀገሪቷ ላለችበት ስቅልቅል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር አንድ እንደ አንድ ችግር ሊነሳ ይችላል። የሰማችኋቸው የሕግ ባለሙያና አማካሪ የሆኑትን አቶ ደበበ ኃይለ ገብርኤልን ነው። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ውሳኔዎች ያልተካሄዱበት በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝ። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። አሁን ደግሞ የሰማችኋቸው ዶክተር ይተብቱ ሞገስ ይባላሉ። በኢትዮጵያ የደን ልማት ሚኒስትር የደን ስነ ምህዳር ባለሙያ ናቸው። በዚህ ሳምንት የተጠናቀቀው የዓለም አቀፍ የአየር ንብረት ጉባኤ ለኢትዮጵያና ለአፍሪካ ቀንድ ምን አስገኘ የሚለውን የሚዳስስ ዘገባ አለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ ታኅሳስ 7 2016 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብራናቸው የምናመሸው ስመኝሽ የቆየና ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን፣ ዘና የሚያደርጓችሁን ሙዚቃዎችን ማሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ ከእሁድ ምሽት ዜና ጋር እንግዲህ ወንዴ ነኝ። ከሱዳን ሰራዊት ጋር በመፋለም ላይ ያሉት የፈጥኖ ደራሽ ኃይሎች ዋድ ማዳኒ የተባለች ከተማን ትናንት ሲቆጣጠሩ በከተማዋ በሚገኘው የእርዳታ ማከፋፈያ ሰፈር ይኖሩ የነበሩ በሺ የሚቆጠሩ ሱዳናውያን ለመሸሽ ተገደዋል። ከተማዋ በሱዳን ከሚገኙ ደህንነታቸው አስተማማኝ ከነበሩ ጥቂት ቦታዎች አንዱ እንደነበረች በሱዳን የኖርዌይ ፍልሰተኞች ምክር ቤት ኃላፊ ዊልያም ካርተርን ጠቅሶ ኤኤፍፒ ዘግቧል። 180 ኪሎ ሜትር ርቀት ላይ በምትገኘው በመዲናዋ ካርቱም እንደነበረው ከባድ ውጊያ በዋድ ማዳኒ ከተማም ተዋጊ ጀቶች በአየር ሲበሩና በየቦታው ከባድ ፍንዳታ ሲሰማ ውሏል። የፈጥኖ ድራሽ ኃይሉ በከተማዋ ምስራቅ በኩል የጦር ሰፈሩን መስርቷል ተብሏል። ኃይሉ ግማሽ ሚሊዮን የሚሆኑ ተፈናቃዮች ሆነው የሚገኙባት አልጀዚራ ግዛት ከመግባት እንዲቆጠብና መዲናዋ ዋድ ማዳኒ ላይ ጥቃት እንዳይሰነዝር የአሜሪካው አምባሳደር ጃን ጋድፍሬይ ጥሪ አቅርበዋል። የፈጥኖ ደራሽ ኃይሉ ግስጋሴውን የሚቀጥል ከሆነ ሲቪሎች ላይ ከፍተኛ ጉዳት እንደሚደርስና የሰብዓዊ ሥራውም እንደሚስተጓጎል አምባሳደሩ ስጋታቸውን ገልጸዋል። በከተማዋ ከሚገኙ 700 ሺህ ነዋሪዎች ውስጥ 270 ሺህ የሚሆኑት በእርዳታ ላይ ጥገኛ እንደሆኑ ተመድ አስታውቋል። ፍልሰተኞችን ይዞ ይጓዝ የነበረ ጀልባ በሊቢያ ባህር ዳርቻ ተገልብጦ ሕፃናትና ሴቶችን ጨምሮ ከስልሳ ሰዎች በላይ ሞተዋል ሲል የተመድ የፍልሰተኞች ድርጅት አስታውቋል። ትናንት ቅዳሜ የደረሰው አደጋ ወደ አውሮፓ ለመሻገር በሚሹ ፍልሰተኞች ላይ በሜዲትሬንያን ባህር ላይ በቅርቡ ከደረሱት አስከፊ አደጋዎች አንዱ ነው ተብሏል። የተመድ ዓለም አቀፍ የፍልሰተኞች ድርጅት አይኦኤም እንዳለው 86 ሰዎችን ይዞ ይጓዝ የነበረው ጀልባ ከፍተኛ ማዕበል ገጥሞት በሊቢያ ምዕራባዊ ባህር ዳርቻ በምትገኘዋ ዝዋካ ከተሰኘች ከተማ አቅራቢያ ሲገለበጥ 61 ሰዎች ሰምጠዋል። ማዕከላዊ የሜዲትራንያን ባህር ለፍልሰተኞች አደገኛ የጉዞ መስመር መሆኑን ቀጥሏል ብለዋል ድርጅቱ በኤክስ ማህበራዊ መድረክ ላይ ባሰፈረው መልእክት። ሊቢያ በጦርነት በመታመስ ላይ ያለች ሀገር ብትሆንም ከአፍሪካ እና ከመካከለኛው ምስራቅ ሁከትንና ድህነትን በመሸሽ ወደ አውሮፓ መሻገር ለሚፈልጉ ፍልሰተኞች ተመራጭ መተላለፊያ ሆናለች። የፍልሰተኞች ድርጅቱ እንደሚለው በመጠናቀቅ ላይ ባለው የፈረንጆች ዓመት 2023 ብቻ ከ2500 በላይ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ በባህር ላይ ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ካሜሮን እና የጀርመኑ አቻቸው አናሌና ቤርቦክ በጋዛ ዘላቂ የተኩስ አቁም እንዲደረግ በእንግሊዝ በሚታተመው ሰንዴ ታይምስ ጋዜጣ ላይ በጋራ ባወጡ ጽሑፍ ጠይቀዋል። መደረግ የሚችለው ሁሉ ተደርጎ ተኩስ አቁም በአስቸኳይ እንዲደረግ ሁለቱ ዲፕሎማቶች ጥሪያቸውን አቅርበዋል። የእስራኤሉ ጠቅላይ ሚኒስትር በቴሌቪዥን በሰጡት ጋዜጣዊ መግለጫ ላይ በበኩላቸው እንዳሉት ጦርነቱ በድል እስከሚጠናቀቅ መደረግ ያለበት የህሉና ጦርነት ነው ብለዋል። ጋዛ ከሐማስ ወታደራዊ አገዛዝ ወጥታ ጸጥታዋ በእስራኤል ቁጥጥር ስር እስከሚሆን ይቀጥላል ብለዋል። ጠቅላይ ሚኒስትሩ ባለፈው አርብ በስህተት ተገድለዋል በተባሉ ሶስት እስራኤላዊ ታጋቾች የተሰማቸውን ሐዘንም ገልጸዋል ጠቅላይ ሚኒስትሩ ይህ በእንዲህ እንዳለ የዓለም ጤና ድርጅት ሰራተኞች በሺፋ ሆስፒታል ትናንት ቅዳሜ የሥራ ማከናወናቸውን ድርጅቱ አስታውቋል። መድኃኒት፣ የቀዶ ጥገና ቁሳቁሶችና ሌሎችም የሕክምና ዕቃዎችን እንዳበረከቱ ታውቋል። በሌላ በኩል ከአንድ የሕፃን መኝታ ቤት ጋር ግንኙነት ያለው የሐማስ የምድር ውስጥ መተላለፊያን ማግኘቱን የእስራኤል ጦር በምስል አስደግፈው ይፋ አድርጓል። መተላለፊያውን የሚያሳየው ቪዲዮም በመረጃ መረብ ላይ ተለቋል። በመጨረሻም ቻዳውያን በአዲስ ህገ መንግሥት ላይ ዛሬ የህዝበ ውሳኔ ድምፅ ሲሰጡ ውለዋል። ወደ ምርጫ የሚደረግ ጉዞ የሚጀመርበትና ቃል ወደ ተገባው የሲቪል አስተዳደር አገሪቱ የምትመለስበት ሂደት ነው ተብሏል። አብዛኛው ተቃዋሚ ፓርቲዎችና የሲቪል ማህበረሰቡ ግን ህዝቡ ድምፅ እንዳይሰጥ አድማ ጠርተዋል። ምክንያታቸውም ድምፅ አሰጣጡ የተመቻቸው አሁን የሽግግር ፕሬዚደንት የሆኑት ጀኔራል መሐመድ ኢድሪስ ዴቢ ኢትኖን መልሶ ወደ ስልጣን ለማምጣት ነው የሚል ነው። ከ33 ዓመታት በፊት በአባታቸው የተጀመረውን የቤተሰብ ስልጣን ለማስቀጠል ያለመ ነው ባይ ናቸው። በገዢው ሁንታ የሚመራውና ህገ መንግሥቱ እንዲጸድቅ የሚንቀሳቀሰው ቡድን በገንዘብ በመደገፍ ከፍተኛ ዘመርቻ አድርጓል ተብሏል። ቀድሞውንም የተከፋፈለው የተቃዋሚ ጎራ መሪዎች ላለፈው አንድ ዓመት እስር፣ ዛቻና ማስፈራሪያ ገጥሟቸዋል። ኢድሪስ ደቢ በመዲናዋ ኢንጀሜና ድምፅ በመስጠት ቀዳሚ ሆነዋል። ውጤቱ ሳምንት ውድ ይፋ እንደሚሆን የኤኤፍፒ ዘገባ አመልክቷል። አድማጮች ለምሽቱ ያስኩ ዜና በዚሁ ተጠናቋል ዜናውን ያሰማችሁ እንግዲህ ወለኔ መልካም ምሽት በ 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታኅሳስ 7 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከዚህ በፊት ቱሪስት ይርመሰመስባቸው የነበሩ ሆቴሎች እንደ ላሊበላ እንደ ደባርክ እንደ ጎንደር ያሉ አካባቢዎች በጣም በጣም በጣም በከፍተኛ ሁኔታ ተራቅተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዛ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል። የሰማችሁት የጉዞና ጉብኝት ጋዜጠኛውን ሄኖክ ስዩም ነው። በኢትዮጵያ ላይ የተጣሉ የሀገራት የጉዞ እገዳዎች በቱሪዝም ስራ ላይ ያደረሱትን ተጽዕኖ ለመዳሰስ ወደኋላ ላይ ይመለሳሉ። ቁም ነገር አዘል ወደ ሆኑ ወደ እነዚህ የመስታወት መሰናዷችን ከማለፋችን በፊት ግን ፕሮግራማችንን ዘና በሚያደርግ ሙዚቃን ጀምር ይቻላል። የመጀመሪያው ሙዚቃ ምርጫችን ቬሮኒካ ዳነ እናነይ እያለች የምትጫወተው ሙዚቃ ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ከመዳነ መውቅ ያለ ባህላዊ ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን። በዚሁ የመጀመሪያ መሰናዶ አድርገን ወደ አዘጋጅነው ዘገባ እንለፍ። የሲቪክ ተቋማት አለመደራጀት በማህበረሰቡ ላይ እያደረሰ ያለውን ተጽዕኖ ይመለከታል። በኢትዮጵያ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም ጠንካራ የሲቪክ ድርጅቶች ባለመኖራቸው ማህበረሰቡን አነቃንቆ ተጽዕኖ በመፍጠር ተፈላጊውን ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ ባለሙያዎች ለአሜሪካ ድምፅ ገልጸዋል። የሲቪክ ድርጅቶች አዋጁ ማህበራቱ በሰብአዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበራዊ ዘርፎች ያላቸው ሚና ከግምት በማስገባት እንደተሻሻለና እና ከብዙ ሀገራት ህጎችም ጋር ሲነፃፀር ተራማጅ ሊባል እንደሚችልም ነው ባለሙያዎቹ የገለጹት። ይሁንና ደረጀ፣ የሲቪክ ድርጅቶቹ ህጉና ምህዳሩ በፈጠረላቸው ምቹ ሁኔታ ተጠቅመው ስራቸውን በትክክልና በአግባቡ እየሰሩ ነው ወይስ አይደለም የሚል ክርክርም ይነሳል አይደል? ልክ ብለሻል። ግን ጥያቄውን በወጉ ለመመለስ ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ነው ባለሙያዎቹ ያስገነዘቡት። የድርጅቶቹን ውስጣዊ ድክመቶች፣ መንግስታዊ ጫናዎችን፣ ወቅታዊውን ግጭትና አለመረጋጋት እንዲሁም የዓለም አቀፍ ለጋሽ አካላትን ድጋፍ መቋረጥ በመነሻነት በመጥቀስም ምላሻቸውን ይሰጣሉ። ባለሙያዎቹ የተለያዩ አተያዮች ቢኖሯቸውም ኢትዮጵያን ካጋጠሟት የወቅቱ ቀውሶች በመታደግ ረገድ ግን የሲቪክ ድርጅቶቹ የሚጠበቅባቸውን ሚና መጫወት ባለመቻላቸው ላይ ይስማማሉ። እኛ ይሄንን ካልን እንግዲህ፣ ደረጀ ባለሙያዎቹን አነጋግረህ አንተ ወደ አጠናከርከው ዘገባ በቀጥታ እንለፍ። ኢትዮጵያ አሁን በብዙ ጉዳዮች ለምትገኝበት ምስቅልቅል የተጠናከረ የሲቪክ ድርጅቶች ማህበር አለመኖር እንደ አንድ ችግር ሊጠቀስ እንደሚችል ሁለት የሕግና የሲቪክ ማህበረሰብ ድርጅቶች ባለሙያዎች ገለጹ። በኢትዮጵያ የሰብአዊ መብቶች ድርጅት ህብረት ዳይሬክተርና የሕግ ባለሙያው አቶ መሱድ ገበየ ና የህግ ባለሙያና አማካሪው አቶ ደበበ ኃይለ ገብርኤል ለአሜሪካ ድምፅ እንደተናገሩት በአገሪቱ የሲቪክ ድርጅቶች ህግጋትና ፖሊሲዎች ቢሻሻሉም በድርጅቶቹ ውስጣዊ ድክመቶች፣ በመንግስታዊ ጫናዎችና በወቅታዊ ግጭትና አለመረጋጋት ሳቢያ የተፈለገውን ውጤት ማምጣት አልቻሉም። የህግ ባለሙያው አቶ ደበበ ይህንኑ ውጤት አልባነት እንደሚከተለው ያስረዳሉ። ይሄ በፈረንጆቹ አቆጣጠር ከ2009 ጀምሮ ከ2019 የነበረው ለአስር አመት በስራ ላይ የነበረው ህግ ብዙዎቹን የሲቪል ማህበረሰብ ድርጅቶች እንዳያድጉ እንዳያድጉ ብቻም አይደለም አንዳንዶቹም እንዲሁ እንዲጠፉ አድርጓል። ሴክተሩ በከፍተኛ ፍርሃት ውስጥ እንዲሆን አድርጎታል። አሁን ከዛ ፍርሃት ውስጥ ራሱ በደንብ አልወጡም። እንደተባለው ልክ ነው። አሁን ሀገሪቷ ላለችበት ስቅልቅል የተጠናከረ ሲቪል ማህበረሰብ ድርጅት አለመኖር እንደ አንድ ችግር ሊነሳ ይችላል። በኢትዮጵያ የሲቪክ ድርጅቶች በሰብዓዊ መብቶች፣ በሰላም፣ በልማት፣ በዲሞክራሲና በሌሎችም ማህበረሰባዊ ዘርፎች ያላቸውን ሚና ግምት ውስጥ በማስገባት የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ እንደወጣ ባለሙያዎቹ ያስታውሳሉ። ገዢው ፓርቲ ብልጽግና ወደ ስልጣን እንደመጣ ከወሰዳቸው መልካም የማስተካከያ እርምጃዎች መካከል አንዱ ይኸው ማሻሻያ እንደሆነ የህግ ባለሙያውና አማካሪው አቶ ደበበ ሀይለ ገብርኤል ያስረዳሉ በኢትዮጵያ ያለው አሁን የሲቪል ማህበረሰብ ድርጅቶች እንቅስቃሴ በስልጣን ላይ ያለው መንግስት ወደ ስልጣን እንደመጣ ለማስተካከያ እርምጃ ከወሰደባቸው ክፍሎች ውስጥ አንዱ ነው። ምናልባትም የመጀመሪያው። እነዚህ የዲሞክራሲ ተቋማትን ከሚመለከቱ ህጎች ውስጥ የመጀመሪያው ነው ማለት ይቻላል። የሲቪል ማህበረሰብ ድርጅቶችን የሚመለከተው አዋጅ በብዙ መልኩ አድቫንስድ ነው ወይም ደግሞ አለም አቀፍ ደረጃዎችን በተወሰነ መልኩ ያሟላ ነው ብሎ ማለት ይቻላል። ህጉ በርካታ ጥሩ ጥሩ ነው Agora, eu vou ነገር ግን ያው አንድ ህግ፣ በራሱ ጥሩ መሆኑ ለብቻው የተፈለገውን ስኬት ያመጣል ብሎ ማለት አይደለም። አተገባበሩ ከሁሉም በላይ ወሳኝነት አለው። አተገባበሩ ስንል ምን ማለት? አተገባበሩ እንግዲህ ስንል ህጉን የሚመለከታቸው አካላት፣ ራሳቸው የሲቪል ማህበረሰብ ድርጅቶች፣ ህጉን የሚያስፈጽሙ የመንግስት አካላት፣ እንደገና ደግሞ ለዚህ አጋዥ የሆኑ ለጋሽ ተቋማትም፣ እነዚህ ሁሉ ይሄንን ያለውን የህግ ማቀፍ በምን መልኩ ነው ስራ ላይ የሚያውሉት የሚለው ወሳኝነት ያለው ነገር ነው። ህጉ እንግዲህ እንደወጣ ምናልባትም የመጀመሪያዎቹን ሁለት ሶስት ዓመታት በእኔ እምነት በአስፈጻሚዎች አካላት ዘንድም ጥሩ ጠና የሆነ አስተሳሰብ የነበረበት እና አይ በጣም የተጠናከረ የተሻለ የሲቪል ማህበረሰብ ድርጅቶች እንዲኖሩ የማድረግ ሐሳብ በመንግስት አስፈጻሚ አካላት በኩል አለ ብሎ ማለት ይቻላል። ነገር ግን አሁን እነዚህ የቅርብ ጊዜያት ያሉ ሁኔታዎችን ስንመለከት እንግዲህ ምናልባትም ከዚህ ከጦርነቱ በኋላም ሊሆን ይችላል ከኮቪድም በኋላ ሊሆን ይችላል በተወሰነ መልኩ የመንገዳገጥ ነገር ይታያል። በኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዳይሬክተር እና የህግ ባለሙያው አቶ መሱድ ገበየው የተሻሻለው የሲቪክ ማህበራት ድርጅቶች አዋጅ ከብዙ ሀገራት ህጎች ጋር ሲነጻጸር ተራማጅ የተባለ ህግ ነው ይላሉ። ይሁንና የሲቪክ ድርጅቶቹ ሕጉና ምህዳሩ በፈጠረላቸው ምቹ ሁኔታ መሰረት ስራቸውን እየሰሩ ነው ወይስ አይደለም? የሚል ክርክር እየተነሳ እንደሆነ አቶ መሱድ ገልጸዋል። ጥያቄውን በወጉ ለመመለስም ማህበራቱና አገሪቱ ያሉበትን አውድ በትክክልና በአግባቡ መረዳት እንደሚገባ ያስገነዝባሉ። የሲቪል ማህበራት ሕጉ አዋጁ ቢሻሻልም፣ አሁን አሁንም ቢሆን ከባድ የሆነ የፋይናንስ እጥረት አለባቸው በሚፈለገው የሰው ኃይል አቅማቸውን በደንብ በመተዳደሪያ ደንባቸው ላይ እና እንሰራለን ብለው የተቋቋሙለትን አላማ በማሳካት በኩል ያንን በማምጣት በኩል የሚፈለገው የሰው ኃይል የላቸውም። ከምንም በላይ ግን ትልቁ በተለይ ሲቪል ማህበራት በኢትዮጵያ ውስጥ ባለው በዲሞክራሲም በልማትም በሰብአዊ መብትም በሌሎችም ጉዳዮች ላይ በሚፈለገው ደረጃ እንዳይሰሩ አድርጓቸዋል ብዬ ማስበው ኢትዮጵያ ውስጥ ያለው የሰላም እጦት የጦርነት አውድ፣ ከዛ ባነሰ ደግሞ በተለይ አድቮኬሲ ላይ የሚሰሩ ሲቪል ማህበራት በተደጋጋሚ በተለይ ከመንግስት የስራ ኃላፊዎች የሚደርስባቸው ጫናም ጨምሮ አብዛኛው በጣም ጥቂት ካልሆኑ በስተቀር ደፍሮ በሀገራዊ በሆኑ ጉዳዮች ላይ እንኳ ሀሳቡን የማይገልጹባቸው ናቸው። የሲቪክ ማህበራቱ በወቅታዊ አገራዊ ጉዳዮች ላይ እንኳን አስተያየታቸውን ለመግለጽ የማይችሉባቸው ሁኔታዎች እንዳሉ አቶ መሱድ በሚከተለው ምሳሌ ያስረዳሉ። ለምሳሌ ይህንን ለማስረዳት ከዛሬ ሶስት ዓመት በፊት ጀምረን የአዲስ ዓመት የሰላም ጥሪ በየአመቱ እናረጋለን። ጥሪ በምናረግባቸው አውዶች እና ጥሪ ባደረግንባቸው ጊዜ በሀገሪቱ ውስጥ የተለያዩ የሰላምና የደህንነት ሁኔታዎች አሉ። እኛ ይሄ አመት የሚመጣው አመት ካለፈው አመት የተሻለ እንዲሆን ይሄ መደረግ አለበት፣ ይሄ መሆን አለበት ነው የምንለው እንጂ አንድ ኢንሲደንትን አንድን አውድን ብቻ ታሳቢ ያደረገ አይደለም። ግን ባለፈውም አመት የነበረውን የምናውቀው ነው። አንጻራዊ በሆነ መልኩ በዚህ አመት የተሻለ ነው። ከዛ በፊትም ይህንን መግለጫ በማውጣታችን ብቻ በተለያየ አጋጣሚዎች ሲቪል ሶሳይቲውን ሁሉ መንግስት የስራ ኃላፊዎች፣ ትልልቅ ሚኒስትሮች ሳይቀሩ ሰብስበው የማሸማቀቅ የሚሰሩትን ስራ እንደውም ከስራ አላማቸው ውጭ እንደምንሰራ ሁሉ ለምሳሌ በባለፈው አመት አርፋችሁ የተቋቋማችሁበት አላማ ስሩ ሲሉን ነበር። የተቋቋም ነው ሙግት ለማድረግ ነው ግፊት ለማድረግ ነው ለመብጥሰት ተጋላጭ የሆኑ ማህበረሰቦች ድምጽ ለመሆን ነው የሚፈጸሙ የመብጥሰቶችን የዲሞክራሲ ባህሉ እንዲሻሻል የሚደረጉበት ሁኔታ እነዛ እነዛ ነገሮች የራሳችን አስተዋጽኦ ለማድረግ ነው። ስለዚህ አንዱ አሁንም ቢሆን አገሪቱ ውስጥ ያለው የሰላም እጦት የሲቪል ማህበረሰብ ድርጅቶች የሰላም ጥሪ ሲያደርጉም ሆነ አንዳንድ ነገሮች ተጠያቂነትንም ጭምር እንዲመጣ ግፊት ሲያረጉ ሌላ የፖለቲካ ሀሳብና አላማ ያላቸው ናቸው የሚል አመለካከት እስካሁንም አለ። አቶ መሱድ መንግስት ሪፎርሙ ወይም ለውጡ እያለ በሚጠራው ከ2011 ዓ.ም ወዲህ ባለው ጊዜ ተሻሽሏል የተባለው የሲቪክ ማህበራት ህግና ፖሊሲ ቢኖርም፣ ባለስልጣናቱ ግን የማህበራቱን ሚና በሚገባ የተገነዘቡ አይደሉም ሲሉም ይተቻሉ። ከዚህ ጎን ለጎን ደግሞ እንግዲህ ሪፎርሙ ያው ሪፎርሙ ሪፎርሙ ይባላል። ያው ሪፎርሙ ያለበትን ሁላችን የምናውቀው ነው። ግን አንዱ ትልቁ ችግር እዛም ላይ ብዙዎቹ ከፍተኛ የመንግስት የስራ ኃላፊዎች ሳይቀር የሲቪል ማህበራትን ሚና አግባቡ የሚረዱ አይደሉ የሚረዱ ስላይደሉ ለምሳሌ ኢሰመጉ ሰሞኑን ያወጣውን ሪፖርት ካያችሁት በተለያየ ጊዜ ሪፖርት ሲያወጣ አንድ ወገንን ያማከለ ነው፣ ሚዛናዊ አይደለም የሚል ከባድ ክስ ይቀርባል። በአንጻሩ ደግሞ በሌላ በኩል ያገኘው መረጃ ይዞ ከእናንተ በኩል ደግሞ ያለው ምንድን ነው ብሎ ባላንስ ለማድረግ ደግሞ መረጃ ሲጠየቅ በተደጋጋሚ መልስ አይሰጥም። መልስ አለመስጠት ብቻ ሳይሆን ደብዳቤ ከዚህ በኋላ እንዳያመጡ እንዳትቀበሏቸው፣ ማን ስለሆናችሁ ነው ይህን ምርመራ የምታደርጉት? እንደዚህ የሚባል ድርጅት ምርመራ እንዲያደርግ ስልጣን የለውም ብለው ከፍተኛ የመንግስት የስራ ኃላፊዎች ሳይቀር ያመጣሉ። ስለዚህ በዚህ አውድ ውስጥ እየሰራን የህጉ መሻሻል ጥሩ ሆኖ እያለ ፕሮግሬሲቭ ነው ተራማጅ ነው በጣም ጥሩ ነው ይሄ እንደውም እኔ በተለያየ አጋጣሚ እና የምንሰጠው ከፖለቲካ ምህዳሩና ከሚዲያ ምህዳሩ አንጻር የሲቪል ሶሳይቲ ምህዳር በጣም የተሻለ ነው፣ አሰሪ ነው። ሲቪል ሶሳይቲ በሚፈልገው ደረጃ አልሰራም ሲባል አሁን ባነሳዋቸው አውዶች ውጭ በነዚህ አውድ ካልሆነ በስተቀረ በምንችለው አቅማችን በፈቀደው ባገኘ ነው የፋይናንስም ሆነ የቴክኒክ ድጋፍ ልክ ልንደርስ በቻልንባቸው አካባቢዎች ሁሉ ን ዶኩሜንት በማድረግ መብት ጥሰቶች ሲያጋጥሙ እነዛን በማጋለጥ ሪፖርት በማድረግ በሚቻለው ሁሉ እየሰራ ነው ያለ ነው። ያ ማለት ግን በቂ ነው ማለት አይደለም። እኔ እንዳጠቃላይ በሚፈለገው ልክ እየሰሩ አይደለም የሚለውን ክስ ፓርትሊ እቀበላለሁ። ስቀበለው ግን ምክንያቱ በራሳቸው በሆነ ሪሶርስ እያላቸው ገንዘብ እያላቸው አስቻይ የሰላም ሁኔታ ተፈጥሮ ያን ያንን ሁሉ ነገር እያለ ነው ያልሰሩት የሚል ካለ እሱን እንግዲህ ቻለንጅ ለማድረግ እሞክራለሁ። በአንዳንድ መንግስታዊ ኃላፊዎች በኩል ህጉና መመሪያው ከሚለው ውጪ የሲቪክ ድርጅቶቹን የሚያሳስቡ ሁኔታዎች እየተፈጠሩ እንደመጡ አቶ ደበበ ያመለክታሉ። በመንግስት በኩል አንዳንድ የሚያሳስቡ ነገሮች አሉ። በአንዳንድ ጉዳዮች ላይ ህጉ ካስቀመጣቸው ውጭ በመሄድ አፈጣጠም ላይ የሚታዩ ችግሮች አሉ። ህጉ የማይጠይቃቸውን ነገሮች ሲቪል ማህበረሰብ ድርጅቶች ለመመዝገብ የሚሆን ስራ ላይም ባሉበት ጊዜ ከህጉ ወጣ ብሎ ሌሎች መስፈርቶችን እያስቀመጡ የተወሰነ መሰናክል ልበለው ወይም የተወሰነ ችግሮች እንደሚፈጠሩ ይሄ ይነሳል እና ልክ መጀመሪያ አካባቢ የነበረው አይነት ሁኔታ እንዳልሆነ ይሄንን ያነሳሉ። ለምሳሌ አሁን አንድ የውጭ ድርጅት ወደ ኢትዮጵያ ውስጥ መጥቶ በሚመዘገብበት ጊዜ በፊት ያልነበሩ በፊት የውጭ ድርጅት መመዝገብ ሲፈልግ ዋና መስሪያ ቤቱ ከሚገኝበት ሀገር ኤምባሲ በቀጥታ ለሲቪል ማህበረሰብ ድርጅቶች የድጋፍ ደብዳቤ አጽፎ በቀጥታ መመዝገብ ይቻ አልነበረ። አሁን ግን ወደ ውጭ ጉዳይ መሄድ አለበት። ውጭ ጉዳይ እንደገና ሌላ ፕሮሰስ ማለፍ አለበት። ከዛ በኋላ ነው ወደ ሲቪል ማህበረሰብ ድርጅቶች የሚሄደው። ይሄ የውጭ ድርጅት መደበ ኃላፊው። ቀጥሎ ደግሞ እንደዚሁ የስራ ፈቃድ የመኖሪያ ፈቃድ ለማውጣት አሁንም ሕጉ ላይ የሌሉ ተጨማሪ የሚጠየቁ ነገሮች አሉ። እነዚህ ስራዎች እየከበዱ ነው የመጡት እና ትንሽ ሁኔታውን ፈታኝ ያደርጉታል። ይህም ሆኖ ባለው የህግ ክፍተትና ምቹ ሁኔታ ተጠቅመው የሚጠበቅባቸውን ለመስራት አለመቻል የሲቪክ ማህበራቱ ትልቅ ችግር እንደሆነ አቶ ደበበ ይጠቁማሉ። በሲቪል ማህበረሰቦች በኩል ያለባቸው ትልቁ ችግር የአቅም ችግር ነው። ህጉ ባስቀመጠው ህጉ በፈቀደው መጠን ያንን ምቹ ሁኔታ ተጠቅመው ስራቸውን መስራት አለመቻል፣ በተለያየ ምክንያት ይሄ ይታያል። አንድም በአቅም ማነስ ምክንያት ነው። ሌላም በልምድ ማነስ ሊሆን ይችላል። አቶ መሱድ በአንጻሩ ችግሩ የህጉ ወይም የድርጅቶቹ ሳይሆን በሰሜን ኢትዮጵያው ጦርነት እንዲሁም በወቅቱ ግጭትና አለመረጋጋት ዓለም አቀፍ ለጋሾች የገንዘብ ድጋፋቸውን በማቋረጣቸው የተፈጠረ ችግር እንደሆነ ገልጸው ይከራከራሉ። ህጉ አይደለም። አሁን ትልቁ ችግር ለምሳሌ በባለፉት ሶስት ዓመትና እንግዲህ ሁላችንም እንደምናውቀው በኢትዮጵያ የተለያዩ አካባቢዎች ባሉ ጦርነቶች ምክንያት አንዳንድ የልማት አጋሮች ኢትዮጵያ መንግስት ላይ ግልጽ የሆነ አቋም ይዘው ነበር ለመንግስት በባይላተራል በኩል የሚሰጡትን የፋይናንስ ድጋፍ ከማቆም ቀጥሎ፣ ለእኛ ለምሳሌ እኛ ተፈራርመን ስራ ጀምረን በነበረው የፖለቲካ አውድ ምክንያት የተቋረጠብን ፕሮጀክት አለ። ስለዚህ ሲቪል ሶሳይቲው ፋይናንስ ማግኘት ይችላሉ የሚለው እንዳለ ሆኖ ዶኖሩ ደግሞ ኢትዮጵያ ውስጥ ባለው የፖለቲካ አውድ ምክንያት ገንዘቡን ለመስጠት በጣም ፍላጎት የለውም እሱ ብቻ ሳይሆን አብዛኛው በሰብአዊ መብት ላይ በዲሞክራሲ ላይ የሚሰሩት ስራዎች ደግሞ ሁላችንም እንደምናውቃቸው የምዕራብ መንግስታት ናቸው ያው ለእነዚህ ጉዳዮች ትኩረት ሰጥተው ፋይናንስ የሚያደርጉት እነዚህ መንግስታት ለባለፉት ዓመታት አሁንም እስካሁንም ጊዜ ድረስ ከመንግስት ጋር ያለው የፖለቲካ ሁኔታ ራሱን ችሎ ጫና ፈጥሯል አቶ ደበበ ደግሞ በኢትዮጵያ ያሉ አብዛኞቹ የሲቪክ ድርጅቶች በተራዶ ስራ ላይ አመዝነው የተሰማሩ እንጂ በዲሞክራሲ በሰብአዊ መብቶች በመልካም አስተዳደር እና በመሳሰሉት ላይ የሚሰሩት ጥቂቶች ናቸው ሲሉ የለጋሾቹ ድጋፍ መቋረጥ ተጽዕኖን ያሳንሳሉ። በተለይ በተለይ እነዚህ የሰብአዊ መብት ላይ ዲሞክራሲ ላይ መልካም አስተዳደር የፖሊሲ ጉዳዮች ላይ የሚሰሩ ድርጅቶች ኢትዮጵያ ውስጥ ቁጥራቸው አነስተኛ ነው። ብዛኛው ምናልባት ሰማንያ ዘጠና ፐርሰንቱ የሰብአዊነት ወይ ይሄ የእርዳታ መስጠት ስራ ላይ ያሉ ናቸው። ሰርቪስ ብለን የምንለው ላይ ያሉ ናቸው። እና በዚህ የተነሳ ቅድም ባነሳኋቸው ጉዳዮች ላይ ሰብአዊ መብት፣ መልካም አስተዳደር ወይም ደግሞ እነዚህ ፖሊሲ ጉዳዮች ላይ እንዲህ አይነት እንትኖች ላይ የተወሰኑ ለውጦች አሉ፣ ግን የተፈለገውን ያህል ነው ብሎ ማለት አይቻልም። አቶ መሱድ በፈንታቸው የሲቪክ ድርጅቶቹ በዲሞክራሲና ሰብአዊ መብቶች ላይ ለውጥ ለማምጣት በቂ አቅም ያጡት ከውጭ ድርጅቶች የሚላከው አብዛኛው ገንዘብ እዚያው ውጭ ስለሚቀር ነው ሲሉ ይሟገታል ይሞታሉ ምናልባት ከዚሁ ጎን ለጎን መታየት ያለበት ደግሞ ብዙዎቹ ዓለም አቀፍና ብዙ ሀገር ላይ የሚሰሩ ትልልቆቹ ሲቪል ማህበረሰብ ድርጅቶች ወይም አይኤንጂኦስ የሚባሉት ደግሞ ብዙዎቹን ትልልቅ ፈንዶች የሚያገኙት እነሱ ናቸው። እነሱ ፈንዱን ይወስዳሉ። ከዛ በኋላ ለእኛ ትንንሽዬ ግራንቶች ይሰጣሉ። እነዛ ትንንሽዬ ግራንቶች ደግሞ በጣም ሩቲን አዝግ የሆኑ አድካሚ የሆኑ የእኛን የፖሊሲ ለውጥ ለማምጣት ወይም ደግሞ በሀገሪቱ ውስጥ ያለው አንድ ዘውግ ለምሳሌ በዲሞክራሲ ላይ ትርጉም ያለው ሚና ለመጫወት፣ በሰብአዊ መብት ላይ ትርጉም ያለው ሚና ለመጫወት የሚያስችሉ አይደሉም። ትንንሽ ናቸው። በጣም የን ያክል አላማችን ለማሳካት የሚጠቅሙ አይደሉም። በዛው ልክ ደግሞ በጣም የሚያደክሙ ናቸው። ለምሳሌ የዩኤስኤድ ፈንዶችም ማየት እንችላል። ዩኤስኤድ ኢትዮጵያ ውስጥ ትልልቅ ፕሮግራሞች አሁን እንኳ በቅርቡ የተጀመሩ የሰስቴይነብል ፒስ ፕሮግራም አለ፣ የሲቪክ ኢንጌጅመንት ፕሮግራሞች አሉ። እነዚህ ፕሮግራሞች አብዛኛው ሎካል ሲቪል ሶሳይቲውን ካፓሲቴት ለማድረግ ተብለው የመጡ ናቸው። እነዚህም ፕሮግራሞች በሊድ በዋናነት የሚመሯቸው የአሜሪካ ድርጅቶች ናቸው። እነዚህ ድርጅቶች ይወስዳሉ፣ ያው ብዙ ነገር አድሚን ኮስቱን ይቀንሳሉ። ከዛ ደግሞ ትንንሽዬ ከገንዘቡ መጠን አንጻር ማለት ትንንሽ ግራንቶችን ለአመት ወይ ለሁለት አመት ይሰጣሉ። ሶ እነዚህ በዛ የፕሮግራም ዊንዶ ፊት ማድረግ እና በዛች ልክ ስራ መስራት ነው እንጂ ትልቁን አሁን በኢትዮጵያ ውስጥ የሰብአይመት ሁኔታ እንዲሻሻል፣ የዲሞክራሲ ሁኔታ እንዲሻሻል፣ የሰላም ሁኔታ እንዲሻሻል ብለህ በተመዘገብክበትና በምሰራበት ልክ የሚያስችሉ አይደለም። በኢትዮጵያ ጠንካራ የሲቪክ ድርጅቶች ማህበራት ባለመኖራቸው ማህበረሰብን አነቃንቆ ተጽዕኖ በመፍጠር ለውጥ ሊያመጣ የሚችል የሲቪክ እንቅስቃሴ ሊጎለብት እንዳልቻለ አቶ ደበበ ሀይለ ገብርኤል ያስረዳሉ። ጠንካራ የሲቪል ማህበረሰብ ድርጅት ሀገሪቷ ውስጥ ቢኖር ኖሮ ለምሳሌ እንደ አንድ ሀገራት እንደነ ቱኒዚያ አሁን የቱኒዚያ በሽግግር ውስጥ በነበረችበት ጊዜ ትልቁን ሚና የተጫወቱት የሲቪል ማህበረሰብ ድርጅቶች ናቸው። አሁን አልተሳካም እንጂ ሱዳንም ራሱ ከአልበሽር በኋላ ለተወሰነ ጊዜ ትልቅ ሚና ነበረው የሲቪል ማህበረሰብ ድርጅቶች እና ኢትዮጵያ ውስጥ እንዲህ ጠንካራ ሆኖ ተጽዕኖ ፈጥሮ ማህበረሰብን አነቃንቆ ወይም ደግሞ ዝቅ ብሎ ወደ ማህበረሰብ ጋር ወርዶ የማህበረሰብን አሳሰብ ቀርጾ ተጽዕኖ ሊፈጥር በሚችል መልኩ ኢትዮጵያ ውስጥ ያለ ሲቪል ማህበረሰብ ድርጅቶች አልደረሱም እዛ ላይ። ያ ቢሆን ኖሮ ለምሳሌ የመልካም አስተዳደር እጦት ሲኖር፣ የሙስና ጉዳዮች ሲኖሩ፣ ወይም ደግሞ አሁን የምናየው ግጭት፣ የአካባቢ ግጭት ሲኖር እነዚህን በመፍታት ረገድ ትልቅ ሚና ይኖራቸው ነበረ፣ ተጽዕኖ በመፍጠርና። ይሄ ሀገራችን ውስጥ የሚታይ አንድ ትልቅ ክፍተት ነው። በዩናይትድ ስቴትስ የሲቪክ ማህበራት ተቆጣጣሪ መስሪያ ቤት እንደ ኤሮፓ አቆጣጠር በሁለት ሺህ ሀያ ሶስት ባወጣው ሪፖርት በአፍሪካ የሲቪክ ማህበራት እንቅስቃሴና ነጻነት እየተዳከመ መምጣቱን አመልክተዋል። በተለይም ከሳሃራ ደቡብ ካሉ 50 አገራት 45 በሚሆኑት አገራት የሲቪክ ድርጅቶች ጭቆና የተነሳ ድርጅቶቹ እየተዘጉና የሲቪክ ምህዳሮች እየጠበቡ ነው ብለዋል። ተቆጣጣሪው መስሪያ ቤት ባለፈው ዓመት ያወጣውን መረጃ ያወሱት አቶ ደበበ ለሲቪክ ድርጅቶቹ ባወጣው መመዘኛ መሰረት ከአንደኛ እስከ ሰባተኛ ድረስ ባስቀመጣቸው መስፈርቶች ኢትዮጵያ በአምስተኛ ደረጃ ላይ እንደምትገ እንድትገኝ ገልጸዋል። ይህም በህግም ሆነ በምህዳሩ አስቻይነት ኢትዮጵያ በተሻለ ደረጃ ላይ እንደምትገኝ አቶ ደበበ ኃይለ ገብርኤል አክለው አመልክተዋል። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን። ለኢትዮጵያ ቀውስ መባባስ የተጠናከሩ ሲቪክ ድርጅቶች አለመኖራቸው ያለውን ሚና በባለሙያዎች አይን የቃኘውን መሰናዶ ነው ተከታትለን የተመለስ ነው። ልክ ነው። ትንታኔያቸውን ያጋሩንን ሁሉንም ባለሙያዎች እናመሰግናለን። ከሲቪክ ተቋማት ጋር የተያያዙ ሌሎች ህጋዊና ማህበራዊ ጉዳዮችን ማንሳታችንንም እንቀጥላለን። አድማጮችም በዚህ ዙሪያ ሊያጋሩን የሚፈልጓቸው ሀሳቦች ካሉ እንቀበላለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ መከታተል ትችላላችሁ። አድማጮቻችን ለሚኖሯቸው አስተያየቶች አት ቪኦኤ አማህሪክ የፌስቡክ ሃሽታግ፣ ቪኦኤ አማህሪክ የትዊተር ወይም በአሁኑ መጠሪያው የኤክስ ገጻችን ነው ተከተሉን አስተያየቶቻችሁንም አጋሩን ተከታዩ መሰናዷችን ደግሞ በዚህ ሳምንት የተገባደደውን ሀያ ስምንተኛ አለም አቀፍ የአየር ንብረት ጉባኤ ያስቃኘናል ለሁለት ሳምንታት በተባበሩት አረብ ኤምሬት ሲካሄድ የነበረው አለም አቀፉ የአየር ንብረት ጉባኤ ወደ ሁለት መቶ የሚጠጉ ሀገራት ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ በገቡት ስምምነት ተጠናቋል። ሆኖም ከከርሰ ምድር የሚወጣ ኃይልን በሂደት መጠቀም ወደ ማቆም መሸጋገርን ይጠብቁ የነበሩ የጉባኤው ተሳታፊ ሀገራት ግን በስምምነቱ ደስተኛ አይደሉም። ስመኝሽ፣ ይህንን ለ28ኛ ጊዜ በዱባይ የተካሄደውን ጉባኤ ተከታትለሽ በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገራት ምን አስገኘ በማለት በጉባኤ ላይ ተሳታፊ የነበሩ ባለሙያዎችን አነጋግረሻል። በቀጥታ ወደ ጥንቅሩ ንለፍ። በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው ሀያ ስምንተኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ ሀያ ስምንት ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር። በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ። ሴንዳሜጅ አጀንዳ ባለፈው በኮፕ ሀያ ሰባት ላይ ዋነኛ አውትካም ነበረ። እሱኛው ፈንዱ ኢስታብሊሽ እንዲደረግና ፈንዱ እንዴት ይሰራል የሚለውን ደግሞ አመቱን ሙሉ ኮሚቴ ተዋቅሮ፣ የትራንዚሽናል ኮሚቴ የሚባል ወደ አምስት ስብሰባዎችን አድርጎ እዛ፣ በነዚያ አምስት ስብሰባዎች ያው ድርድርን የሚጨምራል። እነዚያ አምስቱ ስብሰባዎች ያ ፈንድ እንዴት ኦፕሬት ያድርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀብን አድርጓል ማለት ነው። ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኢምሬትስ በዚህ የኮፓ ሀያ ስምንት ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው። ባለፉት አርባ ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ16 ሚሊየን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከእነዚህ ውስጥ 3960 የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሀንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ። ዋነኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ኦልሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎስ ኤንድ ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋነኛው እንትን ማለት ነው። ሶ ለዛ ትልቅ አንደኛው እቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ ሀገራቶች ጀርመንን፣ ዩናይትድ አረብ ኢምሬትስ ራሷን ጨምሮ፣ እንግሊዝ ጃፓን የተለያዩ ፈንዶችን አስቀምጠዋል ቋት ውስጥ ይሄ ቋት እየጨመረ እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው እንደዚህ አይነት ጎርፍ ድርቆች የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀፕን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር የተብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ። ገንዘቡ ተቀምጧል በተለያዩ ሀገሮች ተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ያላንድም ሀገር ላይ በቃ አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያ ሁለት ሶስት ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የዚህ መቶ ዘጠና አራት ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስ ፖለቲክስም አለ በሳይንስ ብቻ አለ ክላ ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ። ቁጥር ዳታ፣ በደንብ ጥናት በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ሲኤንኤን ላይ ስለታየ ወይበዮወይ ስለተሰማ ካሳ ልንጠይቅበት አንችልም እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱዳ እያንዳንዱ አሁን የቦረና አምስት ዓመት ድርቅ እያለ ለረጅም እ ሳንሰማው አንዳን ይሰማል አለ። እንዲህ አይነት ነገር አክቲክ በጣም ይጎዳል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፉ ይሁን በድርቁ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚሁ በአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጣይ ምመ ተዘዋዋሪ አይንክ መጠየቅ እንችላለን። ሳላችን ለማካካስ ግን መረጃ እስከሌለ ወይ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎሴን ዳሜጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ይጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት አሁን ኮሪያ ሴንተር ሴንተር እያሉ ትንሽ አቋማት ናቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ው ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አርገሹ ተንባር ብቆ የዛሬ አምስት አመት መልስ ብሰጭ ሙና ጋለ ዛሬ ከሆነ መልስ የሚፈልገው እንደ አውሮፓውያን አቆጣጠር በሁለት ሺህ አስራ አምስት ፓሪስ ላይ በተካሄደው ሀያ አንደኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን አንድ ነጥብ አምስት ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43 ከመቶ ለመቀነስ እና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል። ሁሉም ዘ194 ሀገሮች በትንሹ 43 በመቶ የ2019 ልቀታቸውን ማውረድ አለባቸው የሚል ነው። አንድ ነጥብ አምስት ጎልን እውነት አቺቭ ከተባለ ነው እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በሀያ ሀያ ሶስት እያለ በየአምስት አምስት ዓመት ሀያ ስምንት ሀያ ሰላሳ ሶስት ምናምን እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው ዩኤንኤፍ ትሪፕል ሲ አይፒሲሲ እየሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጨምሩ ወደ ታርጌቱ እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳማሀ ብቻ እንደ ነጥብ አምስት ሀያ አንደኛው ሚለት ዓመት ሲያልቅ እንደርሳለን የሚል ነው። በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ የያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80 ከመቶ የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል ሀገራቶች ምን አቺቭ አድርጓል፣ ለአንድ ነጥብ አምስት ዲግሪ ሴልሺየስ ምን ያህል የካርበን ልቀት ላይ ተጉዟል የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ ሀያ ስምንት ዋነኛው ውሳኔ ተብሎ የሚጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው። ያንን ጉዳይ አድሬስ ለማድረግ ማለት ነው ይሄኛውን ውሳኔ ላይ ደግሞ ደግሞ እንዴት ነው ማፍጠር ቢቻለው የሚለው ሜጀር ውሳኔ ነው ማለት ነው። የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሀሳብ አለመሳካቱ ታዳጊ ሀገራትን ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሀሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሐዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ። እዛ ውስጥ ግን ፖለቲካ ለኢኮኖሚ ኢንተረስት አለበት ምን ኢንተረስት አሉ እና ሳውዲ አረቢያ ዩናይትድ አረብ ኤሚሬት የመሳሰሉ ሀገሮች ደግሞ ፈርስ ፊዩል ላይ ፖሲል ፊዩል ላይ ሀምሳ አመት ስልሳ አመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አደለም እውነት ቀዝቃዛ ነው ነው ብለ ውሳኔዎች ብዙ ያልተካሄዱበት፣ በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች። ሎሴል ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝም። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደ ሀገሮች ፋይናንስ ያስፈልጋል። ቴክኖሎጂ፣ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋልና፣ ቀዝቃዛ ነው ብዙ ሳኔዎች፣ ብዙ ኮሚትመንቶች የተካሄደባቸው አይመስለኝም። እንደዚህ እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ሀይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን ለመጪዎቹ አመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር የተብቱ እንግዲህ ለአየር ንብረቱ መፍትሄው መፍትሄ ግልጽ ነው። ሬኒዋብል ኤነርጂ ሽፍት ማድረግ ከፎሲል ፊውል ጠቅላላ የላይብልሁድ ሶሳይቲ ቢጠቀሙ ፎሲል ፊውል መኪና ቤት ውስጥ ወደበር እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኮንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንድን ነው አሁን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር አርባ ሦስት በመቶ ሀያ ሰላሳ ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒበብል ሶስት እጥፍ ማደግ አለበት። ኤፊሽንሲ በሁለት እጥፍ ማደግ አለበት። ለአንድ ይዙ ፖዘቲቭ እንዲሆን መሰራት አለበት ነው። በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የቻይናው መሪ ሺጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 245 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና በአስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከኤምሬትስ ዋና ከተማ ዱባይ ላይ ለሁለት ሳምንት የተካሄደውን ሀያ ስምንተኛ ዓለም አቀፍ የአየር ንብረት ጉባኤ የሚዳስሰውን ዘገባ ነው ተከታትለን የተመለስ ነው። በዚህም ዙሪያ ሀሳባቸውን ያጋሩንን ባለሙያዎች እጅግ አድርገን እናመሰግናለን። ወደ ቀጣዩ ዝግጅት እንለፍ ወይስ በሙዚቃ አረፍ እንበል? ትንሽ የሙዚቃ አረፍትማ ያስፈልጋል። ሰሞኑን ዩቱብ ላይ ሰምቼ የወደድኩት መልኬ በቃኝ የሚል አዲስ ሙዚቃ አለ። ለኦልሲሳይ የሚባል ወጣት ድምፃዊ ነው የሚጫወተው። መልካም ደረጀ። የአሜሪካ ድምፅ ራዲዮ መስታወት መሰናዷችን ከሙዚቃው በኋላ ይቀጥላል። ማነው እየተከታተላችሁት ያላችሁት የእሁድ ምሽት የመስታወት መሰናዷችንን ነው እያስተናገድናችሁ ያለነው። ያለ ነው ስመኝሽ የቆየና ደረጀ ደስታንን ወደ ቀጣዩና በኢትዮጵያ ላይ የተጣሉ የሀገራት የጉዞ ገዳዎች ቱሪዝም ላይ እያደረሱት ስላለው ተጽዕኖ ወደ ሚዳስሰው መሰናዶ እንለፍ። በሰላም እጦት ምክንያት በኢትዮጵያ ላይ የተጣሉ የአገራት የጉዞ እገዳዎች ቱሪዝምን እንደጎዳው በዘርፉ ላይ የሚሰሩ ባለሙያዎች ገለጹ። ከነዚህ ባለሙያዎች አንዱ የሆነው የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ለምሳሌ የአገሪቱ የቱሪስት መስህቦች እና በዙሪያቸው የሚሰሩ ድርጅቶች በጎብኚዎች እጦት እየተፈተኑ እንደሆነ ገልጾልናል። በዚህ ሀሳብ የሚስማሙት የኢትዮጵያ ቱሪዝም እና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙ ደግሞ ከቅርብ ጊዜያት ወዲህ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራ ስራ መሻሻሎች እንደታዩ ይገልጻሉ። በጉዳዩ ላይ የቱሪዝም ሚኒስቴር ኃላፊዎችን አስተያየት ለማካተት ያደረግነው ጥረት ባይሳካም ሚኒስትሯ ናሲሴ ጫሊ በ2016 ሩብ ዓመት የዓለም አቀፍና የሀገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ለመንግስት ብዙሃን መገናኛዎች ተናግረዋል። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማ ዋየ ነው። ተከታዩን አዘጋጅቷል። በአሁኑ ወቅት የኢትዮጵያ ቱሪዝም በሰላም ማጣት ምክንያት በጉብኚዎች ድርቅ በተመታበት ሁኔታ ውስጥ እንደሚገኝ የጉዞና ጉብኝት ጋዜጠኛው ሄኖክ ስዩም ይናገራል። በልዩ ልዩ የሀገሪቱ አካባቢዎች እየተዘዋወረ የቱሪዝም መስህቦችን በመጎብኘትና በማስታወቅ ላይ አተኩሮ የሚሰራው ሄኖክ ስዩም የጎብኚዎች ድርቅ በማለት የገለጸውን የቱሪስት ፍሰት መስተጓጉል መንስኤዎቹንም ያስረዳል። ከዚህ በፊት ቱሪስት ይርመሰመስባቸው የነበረ ሆቴሎች እንደ ላሊበላ፣ እንደ ደባርክ፣ እንደ ጎንደር ያሉ አካባቢዎች በጣም በጣም በጣም በከፍተኛ ሁኔታ ተራቅተዋል፣ ችግር ውስጥ ገብተዋል። ሰሜን ኢትዮጵያ እነዚያ የምታውቃቸው ታሪካዊ የቱሪዝም መስመሮች ዛሬ በርካታ ጎብኚዎችን ማስተናገድ አይደለም፣ አንዳንድ አካባቢዎች አንድ እንግዳ ማየት ናፍቋቸዋል እና በየትኛውም አካባቢ እኔ ባለው እኔ ሄጄ በምመለከተው እና በእኔ ምስክርነት እውነት ለመናገር ከጥቂት ጥሩ ሰላም ካለባቸው የኢትዮጵያ አካባቢዎች በተለይም እንደ ባሌ ደቡብ ኦሞ ካሉ አካባቢዎች ውጪ ኢትዮጵያ ውስጥ አሁን እንደ ድሮ ግዳ እንደ ልቡ ተደስቶ ሲጎበኝ ሲያርፍ፣ ሲንቀሳቀስ ማየት በጣም ብርቅ ነገር ነው እና በተለይ አንዳንድ የኢትዮጵያ አካባቢዎች ደግሞ ስራው ሙሉ ለሙሉ ሞኗል፣ ተዘግቷል ማለት ትችላለህ። እንደምናውቀው በኢትዮጵያ አቆጣጠር ከሁለት ሺህ ስምንት ጊዜ ጀምሮ የተለያዩ ኤምባሲዎች ዜጎቻቸውን በዚህ ወቅት እዚህ ቦታ አትሂዱ፣ በሚቀጥለው ወቅት እዚህ ቦታ አትሂዱ እያሉ ማስጠንቀቂያ እና የጉዞ እግድ ሲያወጡም ቆይተዋል። እስካሁን ድረስ ያልተሻሻልና አሁንም ቢሆን በርካታ ሀገር ኤምባሲዎች ዜጎቻቸውን ስጋት አለ ብለው በሚያስቡ ወደ ኢትዮጵያ አካባቢ እንዳይንቀሳቀሱ፣ አንዳንዶቹም ደግሞ ጭራሽ ወደ ኢትዮጵያ መምጣት የለባቸውም እያሉ ዜጎቻቸውን ዛቸውን እንዲሰበስቡ በሚቀሰቅሱበት በዚህ ወቅት በእርግጥ እውነት ለመናገር ስለ ቱሪዝም ማውራት ራሱ በጣም ፈታኝና አስቸጋሪ ነው የሚል እምነት ነው ያለ የኢትዮጵያ ቱሪዝምና ሆቴል ማርኬቲንግ ማህበር ፕሬዚዳንት አቶ ጌታሁን አለሙም በሰላም እጦት ምክንያት የተጣሉ የሀገራት የጉዞ እገዳዎች ቱሪዝሙን እንደጎዳው በተገለጸው ላይ ይስማማሉ። ይህም ሆኖ ሰላም ያለባቸውን አካባቢዎች በማስተዋወቅ በተሰራው ስራ መሻሻሎች እንደታዩ ጠቅሰው ተስፋቸውን በማከል ይገልጻሉ። ደቡቡ የኢትዮጵያ ክፍል ላይ ትኩረት አድርገን በጣም በርካታ የሆነ ፓኬጆችን ለዓለም ማስተዋወቅ ነው እና በጣም በሚገርም ሁኔታ እድገት እያሳየን እንደመጣን እንግዲህ የተለያዩ እንደ ዩኤን ደብሊዩ ቲኦ የመሳሰሉ ድርጅቶች በድረገጻቸው ላይ እያስተዋወቁ ይገኛሉ። ይሄ ቀላል ነገር አይደለም። ሀያ ስምንት ፐርሰንት እድገት አሻሽላቸዋል የሚል የተቀመጠልን በዳታ ከጎረቤት ሀገራት ጋርም አንድ ላይ አነጻጽረውን ያስቀመጡን፣ ይሄ እንደ ቀላል ነገር አይደለም። ጦርነት ላይ ያለች ሀገር ላይ የቱሪስት ፍሰቱ በሀያ ስምንት ፐርሰንት ጨመረ ብሎ መዘገብ ለእኛ የሚሰጠው ሁለት እና ከዛ በላይ እንድምታዎች አሉ። ለምሳሌ በቀጣይ ወደ ኢትዮጵያ መጥተው ጉብኝት ለማድረግ እያሰቡ የነበሩ አካላትን አንድ ያነቃቃልናል። ሁለተኛ ደግሞ አገሪቷ በተወሰነ ደረጃ እንጂ በአብዛኛው ሰላማዊና ስቴብል የሆነ ክልል ላይ ለምሳሌ ደቡቡ ላይ በጣም ምንም አይነት ኮሽታ እንደሌለበት ነው የሚያሳየው። በእርግጥ አንዳንድ መንገዶች መዘጋት፣ መከፈት አልፎ አልፎ የሆኑ ግጭቶችን የወለች ቦታ ላይ ልንሰማ እንችል ይሆናል እንጂ ተጋኖ ጫፍ የደረሰ እንቅስቃሴ የሚያውቅ ነገር እንዳልነበር ይታወቃል። አሁን ያንን ተጠቅሞ ይህንን ውጤት ማምጣት እውነት ለመናገር ራሱ የቻለ አንድ ትልቅ አስተዋጽኦ ለቱሪዝሙ ያደርግ ያለን ተስፋ ጠቅለንበታል። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ የዓለም ቅርስ አድርጋ ያስመዘገበቻቸው የሚዳስሱና የማይዳስሱ የቱሪዝም መዳረሻዎች ቁጥር 15 ደርሰዋል። ይህም ከአፍሪካ ብዙ ቅርሶችን በማስመዝገብ በቀዳሚነት አስቀምጧታል። ከእነዚህ ቱሪዝም መዳረሻዎች በተጨማሪ የጠቅላይ ሚኒስትር አብይ አህመድ ፕሮጀክቶች የሆኑት የቱሪዝም መዳረሻዎች በአዲስ አበባ እና በክልል ከተሞች ከፍተኛ ውጭ ወጥቶባቸው የተሰሩ ይገኛሉ። የጠቅላይ ሚኒስትሩ ፕሮጀክቶች በሆኑ ፓርኮች መሰራት ላይ ተቃውሞ እንደሌለው የሚናገረው ሄኖክ ስዩም ቱሪዝሙ ከምንም በላይ ግን በአሁኑ ወቅት የሚፈልገው ሰላም ነው ይላል። ሁሉም ሰው የሚስማማበት ዋናው ጉዳይ ቱሪዝም ከምንም ነገር በላይ ሰላም ይፈልጋል። በምንም ሁኔታ ውስጥ ሰላም በሌለበት ሁኔታ የመዳረሻ ብዛትም፣ የመዳረሻ ልማትም፣ የመዳረሻ ውበትም ጎብኚዎችም ሊስብ አይችልም። ስለዚህ መሰረታዊ ጉዳይ ሰላም እና የተረጋጋ አካባቢ መኖር ነው። ሰዎች ከሚኖሩበት አካባቢ ወደ ሌላ ስፍራ ለምንም አላማ እንዲሄዱ የሚያደርጋቸው ስለዚህ አሁን ወደ ኢትዮጵያ ለስብሰባም መጡ፣ ታሪካዊ ቦታዎችን ለማየትም መጡ፣ ለጉብኝትም ሞት መጡ። እንደገና ከዛ ባሻገር ደግሞ እዚህ ሀገር ላይ ምን ማልማት እንችላለን ብለው ለቢዝነስ ቱሪዝምም መጡ። በየትኛውም መልኩ ወደ ኢትዮጵያ መግባት የሚችሉት እንግዶች ኢትዮጵያ የምትባል ሀገር ለደህንነታቸው ስጋት ማትሆን እዛ በምንቆይበት ጊዜ አንዳች ነገር አይገጥመንም ብለው ለራሳቸው ሲያረጋግጡ ነው። አሁን ባለው የኢትዮጵያ ነባራዊ ሁኔታ እንግዲህ አንዱ አካባቢ ሰላም ሲሆን፣ አንዱ አካባቢ ሲረበሽ ወይም ጦርነት ሲገጥመው ባለፉት አምስትና ስድስት ዓመታት የነበረው ነገር በጣም አስቸጋሪ ነው። የማህበሩ ፕሬዚዳንት አቶ ጌታሁን አለሙም ሰላም የቱሪዝም መሰረት ነው ይላሉ። በትግራይ ክልል ተቀስቅሶ የተካሄደው የሰሜን ኢትዮጵያ ጦርነት በፕሬቶሪያዊ የሰላም ስምምነት መቆሙን ተከትሎ በቅርቡ በተከበሩ ሃይማኖታዊ በዓላት የአገር ቱሪስቶች ጉብኝት የጨመረ መምጣቱንም በአስረጅነት ያቀርባሉ። በአማራ ክልልም ከሳምንታት በኋላ የሚከበረውን የገና በዓል ጨምሮ ቱሪዝሙን ለማነቃቃት በአካባቢው ሰላም ሊወርድ ያስፈልጋል ይላሉ። አሁን ቀጥሎ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ የገና በዓል እንደሚታወቀው፣ በርካታ ኢትዮጵያውያን ላሊበላ ከትመው እዛ ነው ወይም ዳግማዊ ኢየሩሳሌም ይባላል እዛ ከተማ ነው የሚያከብሩት። ይሄ ደግሞ የታወቀ ነው። በዓለም ቅርስነትም በዓሉን እንኳን ለማስመዝገብ እየተሄደበት እንዳለ አቃለሁ። አሁን ባለን ከረንት ሲቹዌሽን ነገር ግን ይሄ ጦርነቱን ተከትሎ ይሄ ጎብኚ በተለይ ቱሪዝም በምንልበት ጊዜ ኢንተርናሽናል ፈረንጁን ብቻ ሳይሆን ዶሜስቲክ፣ እናንተ እንደ ልባችን ገብተን የምንወጣበት አካባቢ መሆን አለበት እንቅስቃሴ ባለበት፣ የዶሜስቲክ እንቅስቃሴ ባለበት ኢንተርናሽናል ቱሪዝሙ ይመጣል። አሁን በጣም ደስ ያለ ነገር ትግራይ ላይ አክሱም ሄደን ነበር። አሁን በቅርብ ሄዳር ማርያም አክሱም ጽዮን ለማክበር ማለት ነው እና በአራቱም አቅጣጫ ወጣቶች የሚተመውን ሕዝብ ተንበርክከው እግር ሲያጥቡ ማየት ራሱ ለአንድ በዚህ እንደው በአንደኛው ክፍለ ዘመን ላይ ይህንን ማየት በራሱ ለቱሪስቱ ምን ያህል አጓጊና ሳቢ እንደሆነ እንግዲህ በደንብ እኛ ራሳችን ማርኬቲንጉ በደንብ አልሰራንበትም ብዬ እንድታዘበው ረድቶኛል እና ያ ሁሉ ሞቢላይዝ ሲሆን እንግዲህ አየ ኢኮኖሚው ይንቀሳቀሳል። ትልልቅ ገቢም የሚገኝበት ነው። ያን ተከትሎ ደግሞ በዓለም ላይ ያለ ቱሪስት የሚመጣው ዶሜስቲኩ ሲንቀሳቀስ እንደ ልቡ ሲወጣ ሲገባ ነው፤ እና ሰላም ለቱሪዝም መሰረት ነው። ምንም ጥያቄ የለም። ይህንን ሰላም ካልመለስ ነው በስተቀረ የቱሪዝም ፍሰት ወደነበረበት ነበረበት ለመመለስ ኦንና ኦፍ እየሆነ ከሆነ ተመልሶ ይህንን ገበያ ለማግኘት እንኳን የምንቸገርበት ሁኔታ ይመጣል። በተለይ ተጓዡን የሀገር ውስጥ ጎብኝን እና የውጭን ጎብኝን የሚያበረታቱ ነገሮች በየቦታው ላይ ሊኖሩ ይገባል። ቀደም ሲል በኮቪድ አስራ ዘጠኝ ወረርሽኝ በትይዩም በሰላም እጦትና ለመረጋጋት እየተፈተነ ያለው የኢትዮጵያ ቱሪዝም ከሁለት ቢሊዮን ዶላር በላይ ገቢ ማጣቱን መንግስት ከዚህ በፊት አስታውቆ ነበር። አሁንም ይኸው ችግር ተባብሶ መቀጠሉ እንደሚያሳስበው የሚናገረው ያሄኖክ ስዩም በአገሪቱ ሰላም ሰፍኖ ዓለም አቀፍ ጎብኚዎች በብዛት ይመጡበትና ቱሪዝም የሚነቃቃበት ሁኔታ ይመጣል ብሎ ተስፋ እንደሚያደርግ ይገልጻል። ኢትዮጵያ የገባችበት ፈተና የዘቀማት ያሉ ተከታታይ ችግሮች አሁን ያለችበት የሰላም እጦትና ጦርነት ያበቃል የሚል አቋም ነው ያለኝ። ምክንያቱም እንደዚህ ሆኖ መቀጠል አይቻልም፣ እንደዚህ ሆኖ መኖርም አይቻልም። ችግሩ በጣም እየከፋ ነው፣ ሰዎች እየተጎዱ ነው። እንዴት ይቆማል የሚለውን ልመልስልህ ባልችልም የሚቆምበት ጊዜ ግን ሩቅ ይሆናል የሚል ድምዳሜ የለኝም። በዚህ ሁኔታ ልንቀጥል አንችልም። ምክንያቱም አንደኛ በራሳችን የችግሩ መጠንና ግፊት ነገሩን እንድንፈታ ያደርገናል። ሁለተኛ ደግሞ ዓለም ውስጥ የምንኖረው እንደ ዓለምም ጨርሶ በዚህ ደረጃ ስንጠፋ በቆሞ ያይናል የሚል እምነት የለኝም። ስለዚህ በዛም ተባለ በዚህ ችግሩ ይፈታል የሚል እምነት ነው ያለኝ። እና እኔ ማደርገው የኢትዮጵያ አጠቃላይ ምስል መስመሩን ቀይሮ ከገባበት የጨለማ ጉዞ መውጣት ከቻለ የኢትዮጵያ ቱሪዝም ብዙ አይደል በአንድ ዓመት በሁለት ዓመት እንመልሰዋለን። ዋናው ጉዳይ እንደ ሀገር የኢትዮጵያ ፈተና የኢትዮጵያ ችግር የሚድንበትንና አሁን የታመመው ሁሉ የሚታከምበትን መፍትሄ ማምጣት ከቻለን ሌላው ነገር ቀላል ነው። በእኔ እምነት ኢትዮጵያ ትልቅ ፖቴንሻል ያላት ሀገር ናት። ቀጠናው ላይም ቢሆን ቀላል አይደለም። እንደ ግብጽና እንደ ኬንያ ባሉ ሀገሮች መካከል የምትገኝ ስለሆነ አይትነሪው በራሱ ሁልጊዜም ከምንገባበት ችግር እያድነናል የሚል እምነት ስላለኝ በማንኛውም ሰዓት ውጤታማ የሆነ ሰላም ማረጋገጥ ትንችል የቱሪዝም ኢንዱስትሪ ወዲያው ይታከማል የሚል እምነት ነው ያለኝ። ያንን ተስፋ አድርጌ ነው እየሰራውም እየኖርኩኝ ያለት። በጉዳዩ ላይ የቱሪዝም ሚኒስቴር ኃላፊዎች አስተያየትን ለማካተት ያደረግነው ጥረት የእጅ ስልካቸው ባለማንሳታቸው ምክንያት አልተሳካም። ይሁንና የቱሪዝም ሚኒስትሯን ናሲሴ ጫሊ በ2016 ሩብ ዓመት የዓለም አቀፍና የአገር ውስጥ የቱሪስት ፍሰት ጨምሯል ሲሉ ህዳር 14 ቀን 2016 ዓ ም ለመንግሥት ብዙኃን መገናኛዎች ተናግረዋል። የውጭ ጎብኚዎች የጨመሩበትን አሃዝ ያልጠቀሱት የቱሪዝም ሚኒስትሯ በሀገር ውስጥ ቱሪዝም ግን ከ89 ሚሊዮን በላይ ቱሪስቶች መስህቦችን ስለ መጎብኘታቸው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማው እና እንግዶቹን እናመሰግናለን። እንግዲህ በዚሁ ፕሮግራማችንን ወደ ማጠቃለሉ እየተቃረብን ይመስለኛል። ልክ ነው። ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ደረጀ፣ ፕሮግራማችንን ሞቅ አድርገን እንደጀመርን ሞቅ አድርገን እንድንጨርስ አስቴር አወቀ ሶባ እያለች የምትጫወተውን ሙዚቃን ጋብዝ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።